Voice of America. በቤን ሻንጉል ጉምዝ ክልል ለተቀሰቀሰው ግጭት በገንዘብ የተደለሉ ሰዎች እጅ እንዳለበት የክልሉ ፕሬዚደንት አቶ አሽድሌ ሐሰን አስታውቀዋል። ጽዮን ግርማ ዝርዝር ይዛለች። ከቅዳሜ ጀምሮ በቤንሻንጉል ክልል ማኦኮሞ ወረዳ የተቀሰቀሰውና ና ወደ ዋና ከተማዋ አሶሳ ጭምር የተዛመተው ግጭትን አነሳስተዋል፣ አባብሰዋል የተባሉ ከአርባ በላይ ተጠርጣሪዎች መታሰራቸውን ነው የክልሉ መንግስት ያስታወቀው። ከፍተኛው ግጭት ተቀስቅሶበታል የተባለውን የአሶሳ ከተማ ከንቲባ አቶ ቶፊቅ አብዱል ቀይምን ማምሻውን አነጋገራቸዋለሁ። ቀጣይ ላይ መንግስት የራሱን የማጣራት የት ነው ምርመራ እየተደረገላቸው ያሉት ፖሊስ ጣቢያ ላይ ነው የተያዙት። ስለዚህ በፍጥነት አሁን እንደ ችግራቸው ሁኔታ ታይቶ የሚለቀቁ ካሉ ይለጠቃሉ፣ ምርመራቸው ደግሞ የሚቀጥል ካለ ደግሞ ቀጣይ ምርመራ ይሆናል ማለት ነው። ፖሊስ ኃላፊዎች የጸጥታ አካላት አሉበት። በዚህ በተጠረጠሩት ግለሰቦች ውስጥ አሉ ማን ናቸው? ለምሳሌ ከፍተኛ ኃላፊነት ላይ ያለሰው አለ አዛዥ ምናምን እና እንደዚህ ደግሞ የተለያየ ፖሊስ ንትኖች ናቸው የታሰሩት በአሶሳ ከተማ ዛሬ የጸጥታ ሁኔታ ምን ይመስላል ዛሬ ብራ ነው ከባለፈው እና ከትላንትና ወዲያ ከትላንትናም ጭምር በጣም የተሻለ ለውጥ አለ ። ከሆስፒታል ያገኘናቸው ምንጮች ከሆስፒታል ያነጋገርናቸው ሰዎች ዛሬም ድረስ የተጎዳ ሰው ይመጣል ወደ ሆስፒታል እያሉን ነው እና ግጭት ያለበት አካባቢ አለ ትንሽ ወጣ ያለች ቦታ አለች እዛ አካባቢ ላይ ትንሽ ግጭት ነበረች። እሷ ግን አሁን ደህና ናት። ተጨማሪ የሞተ ሰው አለ? የለም ተጨማሪ የሞተ ሰው የለም። ትንሽ እንትን ነው የአካል ጉዳት የደረሰው እኛ እኛ ራሳችን ሆስፒታል ነበር። በቅርብ ቅድም ከአንድ አንድ ሰዓት በፊት ምን ያህል ሰው መጣ ተጎድቶ ዛሬ? ዛሬ የተጎዳ ሰው ስድስት ሰው ነው የሚሆነው። እነዚህ ገጠር አካባቢዎች የመከላከያ ሰራዊት አባላት ወይም ሌላ የጸጥታ አካላት ሊገቡ ሊደርሱ አልቻሉም። ነገሩን ለማብረድ ደርሷል። ነገሩ ይጠግበዋል እንዲሁም መርገብ ብቻ ሳይሆን የሀገር ሽማግሌዎች ደም ተነጋግረው አስፈላጊ መደረግ ያለበት ነገር አድርገዋል። በዚህ ግጭት የክልሉ መንግስት የአስር ሰዎች ሕይወት ማለፉን ሲያስታውቅ የአሜሪካ ድምጽ ከተለያዩ ምንጮችና ከሆስፒታል ባገኘው መረጃ የአስራ ሁለት ሰዎች ሕይወት ማለፉን የአርባ ዘጠኝ ሰዎች ደግሞ ጉዳት መድረሱን አረጋግጧል።